ወደ ደቡብ አፍሪቃ የተሰደደው የቡሩንዲ ዜጋ ዠርሜን በደርበን ከተማ ማዕከል በሚገኝ አንድ ጎስቋላ ሕንፃ ውስጥ ስፋቱ አስር ካሬ ሜትር በሆነ ሶስት አልጋዎች በተዘረጉበትና ጥቂት ልብሶችም ግድግዳ ላይ በተሰቀሉበት አንድ ጠባብ ክፍል ውስጥ ከሌሎች ሁለት ሰዎች ጋር ይኖራል። ለዚህ የተጨናነቀ ጠባብ ክፍል ዠርሜን ዘጠና ዩሮ ኪራይ ይከፍላል። የ37 ዓመቱ ጀርሜን ግን በወቅቱ ስራ አጥ በመሆኑ ወደፊት ይህንኑ ክራይ እንዴት እንደሚከፍል አያውቅም። ክራይ ካልከፈለ ደግሞ መንገድ አዳሪ ነው የሚሆነው። ይሁንና ጀርሜን ከአስራ ሁለት ዓመታት በፊት ከትውልድ ሀገሩ ቡሩንዲ ሲወጣ የተሻለ ኑሮ እንደሚያገኝ የነበረው ተስፋና ህልሙ አሁን የደረሰበትን አይነት ይሆናል ብሎ በፍጹም እንዳልጠበቀ ይናገራል። ቡሩንዲ ውስጥ ያኔ ጦርነት ነበር። ወላጆቼ በውጊያ ከተገደሉ በኋላ ራሴን ለማዳን መሰደድ ነበረብኝ። ስለዚህ ህይወቴን ለማዳን ስል ነበር ወደ ደቡብ አፍሪቃ የመጣሁት። ወደ ውጭ ሀገራት የሚፈልሱ ብዙዎች ደቡብ አፍሪቃን በመላ አፍሪቃ ጥሩ የኑሮ እድል ሊገኝባት የምትችል ሀገር አድርገው ነው የሚያየዋት ጦርነትና የኃይል ተግባርን የሸሹ ወይም ስራ እንዲሁም ለራሳቸውና ለቤተሰቦቻቸው የተሻለ ኑሮ የሚፈልጉ ወደ ሶስት ሚሊዮን የሚጠጉ የኢትዮጵያ፣ ሶማሊያ፣ ቡሩንዲ፣ ኮንጎ፣ ዚምባብዌና የሌሎች ሀገራት ዜጎች በወቅቱ 53 ሚሊዮን ህዝብ ባላት ደቡብ አፍሪካ ውስጥ ይኖራሉ። ብዙዎቹ እንደ ሀገር ጎብኚ በህጋዊ መንገድ ደቡብ አፍሪቃ ከገቡ በኋላ በዚያው እንደቀሩ የሀገሪቱ መንግስት የሚያወጣቸው መዘርዝሮች ያሳያሉ። ሌሎች ደግሞ በሚገባ ጥበቃ የማይደረግለትን የሀገሪቱን ድንበር በህገ ወጥ መንገድ ይሻገራሉ። ለድንበር ጠባቂዎችም ጉቦ ሰጥቶ ማለፍ የተለመደ አሰራር ነው። ህገ ወጥ ሰዎች አሸጋጋሪዎችም በድንበሩ አካባቢ ይንቀሳቀሳሉ። ይሁንና ምን ያህል ሰዎች ወደ ደቡብ አፍሪቃ እንደሚያስገቡ በውል አይታወቅም። በዓለም አቀፍ ደረጃ ሲታይ ደቡብ አፍሪቃ ጥሩ የሚባል የስደተኞች አቀባበል ህግ አላት። እንዲያውም ይኸው ህግ ሀገራት ለስደተኞች ጥበቃ ከሚሰጡበት የተባበሩት መንግስታት ድርጅት የጀኔቭ ውል የበለጠ ለዘብተኛ መሆኑን ነው በጆሃንስበርግ ከተማ የሚገኘው የዊት ዎተርስ ራንድ ዩኒቨርሲቲ የፍልሰትና ህብረተሰብ ማዕከል ባልደረባ ዛሂራ ጅና ያመለከቱት። በደቡብ አፍሪቃ ተገን የሚጠይቁ ሰዎች ከመምረጥና መመረጥ በስተቀር ልክ እንደ አገሪቱ ዜጎች በነፃ የመዘዋወር፣ የመስራት፣ የመማር፣ የመነገድ ወዘተ መብቶች ሁሉ አሏቸው። በነፃው የህክምና አገልግሎት የመጠቀምና የተወሰነ የማህበራዊ ኑሮ ድጎማ የማግኘት መብትም አላቸው። ጀርመን ስደተኞችን በማስተናገዱ ረገድ ሰፊ ተሞክሮ ካላት ደቡብ አፍሪቃ ልትማር እንደምትችል የደቡብ አፍሪቃ የቀድሞ የጀርመን አምባሳደር ቫልተር ሊንድነር አስታውቀዋል። አንድ የስራ ኮሚቴ ለማቋቋም ተስማምተናል። በሰው አሸጋጋሪዎች አኳያና የድንበር ጥበቃ ማጠናከርን በተመለከተ ምን ሊደረግ ይገባል፣ ስደተኞቹ እንዴት ከህብረተሰቡ ጋር ማዋሃድ ይቻላል? የቋንቋ ትምህርት ይሰጥ? ወደ መጡበትስ ሲመለሱ ወዘተ በሚሉ ጥያቄዎች ላይ ኮሚቴው በየጊዜው እየተገናኘ መወያየት ይኖሩበታል። ስደተኞችን ከህብረተሰቡ ጋር በማዋሃዱ ላይ ጀርመን ከደቡብ አፍሪካ ምልክ ትማር ትችላለች። ደቡብ አፍሪቃስ ከጀርመን በየትኞቹ ጉዳዮች ላይ ነው ትምህርት ልትወስድ የምትችለው? የሚሉትን ጥያቄዎችም ይመለከታል። ይሁን እንጂ በደቡብ አፍሪቃ ስደተኞችን በተመለከተ በወረቀት ላይ በሰፈረው ህግና በገሃዱ መካከል ግዙፍ ልዩነት መኖሩን ነው ስደተኞች የሚናገሩት። ስደተኞቹ እንደሚሉት ቢሮክራሲያዊው አሰራር ትልቅ እንቅፋት ደቅኗል። የተገን መጠየቂያ ማመልከቻዎቻቸው እስኪታዩላቸው ድረስ ብዙ ጊዜ ነው የሚወስደው። ከአራት መቶ ሺህ የሚበልጡ ስደተኞች አንዳንዶቹም ከብዙ አመታት ወዲህ መልስ በመጠበቅ ላይ ይገኛሉ። በደቡብ አፍሪቃ ተገን የሚጠይቁ ስደተኞች መብት አላቸው ቢባልም በራሳቸው ላይ ብቻ ጥገኛ መሆናቸውንና ለሕልውናቸውም ብቻቸውን መታገል እንዳለባቸው ስደተኞቹ ገልጸዋል። ወደ ደቡብ አፍሪቃ የተሰደደችው ሶማሊያዊቷ ፋጢማ እንደምትለው ከሁሉም እየከፋው ስደተኞች በተለይ ከትልቆቹ ከተሞች ወጣ ብለው በሚገኙት የጥቁሮች መኖሪያ ከተሞች ውስጥ በሚታየው የውጭ ሀገር ዜጎች ጥላቻ ሰበብ የሚካሄደው የኃይል እርምጃ ሰለባ መሆናቸው ነው። እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2008 እስከ 2015 ዓ ም በታየው የኃይል እርምጃ ቢያንስ 50 አፍሪቃውያን ተገድለዋል። ያም ቢሆን ግን ይላሉ ዛሂራ ጂና ደቡብ አፍሪቃ አሁንም ለአፍሪቃውያን ስደተኞች መስህብ እንደሆነች ትገኛለች።